በደቡብ ክልል በሚገኙ በምዕራብ ኦሞ በቤንች ሸካ ዞን ጉራ ፍርዳና በአማሮ ልዩ ወረዳ በተፈጠረ የጸጥታ ችግርና ጥቃቶች በርካታ ሲቪሎች መገደላቸውንና የጸጥታ ኃይሎችም ጭምር መሰዋታቸውን የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ዛሬ ማምሻው ላይ በሰጡት ጋዜጣዊ መግለጫ አስታወቁ። ባለፉት ሁለት ቀናት በጉራ ፍርዳ አስር ሰዎች በአማሮ ልዩ ወረዳ ደግሞ ባለፉት ሁለት ሳምንታት ውስጥ አስራ ሶስት ሰዎች መገደላቸውን የአካባቢዎቹ የዓይን እማኞች ለአሜሪካ ድምፅ ተናግረዋል። የክልሉ ርዕሰ መስተዳደር በመግለጫቸው አካባቢዎቹ በአሁኑ ወቅት መረጋጋታቸውንና ሰላም መመለሱን ቢገልጹም ነዋሪዎች ግን ዛሬም የደህንነት ስጋት እንዳላቸው ይናገራሉ። የሐዋሳው ዘጋቢያችን ዮናታን ዘብድዮት ዝርዝሩን ይዘዋል። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ዛሬ ማምሻውን በሰጡት መግለጫ እንዳስታወቁት በሶስቱም አካባቢዎች በተፈጠረ ግጭትና በተሰነዘረ ጥቃት በጉራ ፈርዳና በአማሮ ልዩ ወረዳ ሲቪሎች ተገልሏል በምዕራብ ኦሞም በድንገት ተወሰደ ባሉት ባልተጠበቀ እርምጃ የመንግስት የጸጥታ ኃይሎች ተሰውቷልም ብሏል። አቶ ርስቱ በጉራ ፈርዳ የተፈጸመውን በዝርዝር ተናግሯል። ግሊት በምትባል ቀበሌ ውስጥ እዚሁ ወረዳ ብሔር ብሔረሰቦች ተቀላቅለው የሚኖሩበት አካባቢ ነው። የካቲት ስድስት ላይ በተፈጠረው አደጋ ስድስት የሚሆኑ ዜጎች ሕይወታቸው ያጣንበት ሁኔታ ነው ያለው። እንደዚሁ ደግሞ የካቲት ሀያ ሁለት ላይ በዚህ አካባቢ የደረሰውን ችግር በዜጎቻችን ላይ በተደጋጋሚ ዓለም እየደረሰ ያለውን ጥቃት በተደራጀ መንገድ ችግሩን ለመፍታት የተንቀሳቀሰ የጸጥታ ኃይል ወደ ሰባት የሚሆን ፖሊስ አባላት በጅምላ በጸጥታ ኃይሎች እርምጃ የተወሰደበት ሁኔታ ነው የነበረው። በጸጥታ ኃይሎቻችን ላይ እርምጃ ከወሰዱ በኋላ ትጥቆቻቸውንም አልባሳቱንም ጭምሩ መለዮቻቸውንም ጭምር ይዘው ነው የሄዱ ሽፍቶቹ እና ይሄ ይል ይሄን ትጥቅ ተጠቅመው እንደገና መልሰው ጉዳት ያደረሱበት ሁኔታ ከመጋቢት ሰባት እስከ አስራ ስድስት ባለው በዚሁ ወር ውስጥ ውስጥ እንደገና ተከታታይ የሆነ ጥቃቶች ያደረሱበት ሁኔታ እንዳለ ያው ህብረተሰባችን ይታወቃል። በነዚህ ጊዜያቶች በስምንት ንጹሀን ዜጎች ላይ የህይወት አደጋ ደርሷል። መጋቢት ሀያ ሁለት ላይ በነበረው ሁኔታ ሰባት የጸጥታ ኃይሎቻችን ላይ ህይወታቸው አጥተዋል ተሰውተዋል። ሶስቱ የፖሊስ አባላት ናቸው፣ አራቱ የሚሊሻ አባላት ናቸው። ሰባት የሚሆኑ ደግሞ የአካል ጉዳት ደርሶባቸዋል። እጃቸውን በጥቃቱ ያስገቡ ያሏቸውን የመንግስት ስራ ኃላፊዎችን ጨምሮ የክልሉ መንግስት ኞችን በቁጥጥር ስር ማዋሉም ገልጧል። በምዕራብ ኦሞ ዞን ማጂ ወረዳም በሁለት ብሔረሰቦች መካከል የተፈጠረውን ግጭት ለማርገብ በአካባቢው ሰፍሮ በነበሩ የክልሉ ልዩ ኃይል አካላትን ጨምሮ አስራ አንድ ሰዎች መገደላቸውም ተናግሯል። ልዩ የፖሊስ ኃይላችን እዛ ቦታ መስፈሩ ያልተመቸው የሱርማ ታጣቂ ቡድን መጥቶ በልዩ ኃይላችን ላይ ያልተጠበቀ ጥቃት የሰነዘረበት ሁኔታ ነው የተፈጠረው እና በዚህም ምክንያት ሰባት ያህል የልዩ ኃይል አባሎቻችን የተሰዉበት ሁኔታ ተከስተዋል። በ አጠቃላይ በዚህ አካባቢ የሚሊሻ አባላትም አሉ፣ የተሰዉ የአካል ጉዳትም የደረሰባቸው አሉ። ነው ስድስት ያህል የልዩ ኃይል አባላት እንደዚሁ ደግሞ አምስት የሚሆኑ ደግሞ ሚሊሻ አባላት በድምሩ አስራ አንድ የሚሆኑ ሕይወታቸው አጥተዋል፣ ተሰውተዋል። እንደዚሁ ደግሞ አስራ አምስት ያህል የአካል ጉዳት አጋጥሟቸዋል። በነበረው ሁኔታ የኃይል መበተንም ስላጋጠመ እስካሁን አድራሻቸው ያልታወቁ ዘጠኝ ያህል ልዩ ኃይል አባላትና ሚሊሻዎች ያሉበት ሁኔታ ለጊዜው ማወቅ አልተቻለም። ይሄ በጣም ከፍተኛ ጉዳት ነው። በአሁኑ ሰዓት በሁለቱ ዞዎች መካከል ግጭት የለም፣ ቆመዋል። ስለዚህ አጥፊዎቹ ለህግ የማቅረብና በዚህ አካባቢ በሀይልና በአመጽ መንገድ በመሄድ አካባቢውን የሚረብሹ አካላትን ለማስታገስ በቀጣይነትም የተጠናከረ ስራ የሚሰራበት ሁኔታ ይኖራል። ሰሞኑን ጥቃት ከደረሰባቸው አካባቢዎች ሶስተኛው አካባቢ የአማሮ ልዩ ወረዳ ሲሆን ከሁለት ሳምንታት በፊት ለእርቅ ተቀምጠው ነበር ባሏቸው በሀገር ሽማግሌዎች እና በመንግስት የስራ ኃላፊዎች ላይ በተፈጸመ ጥቃት ሰዎች መገደላቸውን ተናግረው አሁንም በወረዳው ያለው ህዝብ በስጋት ውስጥ መኖሩን አረጋግጧል። የጸጥታ ችግር የተፈጠረባቸው አካባቢዎች አሁንም ቢሆን ህዝባችን ውስጥ ስጋት አለ መንግስት ድረሱልኝ የሚል ጥሪ ያቀርባል። መንግስት አቅም በፈቀደ መጠን እነዚህ ዜጎች ጋር ደርሶ ህይወት ለመታደግ ጥረት እያደረገ ነው። በስጋትነት የሚነሱ ነገሮች ለምን ሰጋ ብለን ይህንን ልናነሳ አንችልም? ትክክል ነው ማለት ነው። እና ይህንን ችግር ግን የምንፈታው መንግስትና ህዝብ አብሮ ከቆመ መንግስትና ህዝብ ከጸጥታ ኃይሉ ጋር ማለት ነው። ህዝቡ ከጸጥታ ኃይሉ ጋር አብሮ ከቆመ ግን የምንፈታው ችግር ነው። የምንፈታው ችግር ነው ብለን ነው የምናምነው። ስለዚህ አንዳንድ አካባቢዎች የታጠቁ ኃይሎች ስላሉ እነዚህ የታጠቁ ኃይሎች ጥቃት ሊያደርሱ ይችላሉ የሚል ሚነሳ አለ። በዛ ምክንያት ህዝባችን በስጋት ከአንድ ቦታ ሌላ ቦታ ሽሽት የሚገባበት ሁኔታ ሊያጋጥም ይችላል። እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። በተለይ ደግሞ አሁን ወደ ምርጫ ስንገባ የዚህ አይነት አስተሳሰቦች ሊሰፉ ይችላሉ። በጉራ ፈርዳ ወረዳ በሳምንቱ መጨረሻ አስር ሰዎች በግፍ መገደላቸውን የጉራ ፈርዳ ወረዳ ነዋሪ ለአሜሪካ ድምፅ ተናግሮ ነበር። ሰዎች ሞተዋል፣ ተገለዋል። አስር በላይ ሰው ሞቷል። በርካታ ሰዎች ተፈናቅሏል። በቃ ሶስቱም ቀበሌ ተፈናቅሏል፣ ወጥቷል። ሶስት ቀበሌ ህዝብ ወጥቶ ከቀደሙት ይልቅ አሁን ሶስት ቀበሌ ህዝብ ወጥቶ ኩጃ ትምህርት ቤት ውስጥ ነው ተጠልሎ ያለ ምንም ሌላ የተጋጨ የግል ቁርሾና የግል ጠብ ኑሯቸው አይደለም። በቃ ሆን ተብሎ ቀደም ሲል እንትን ሲሰራ የነበረው ሄ ሆን ተብሎ ዘር ተኮር ለዛ መሳሪያ ተብሎ የተደራጁ ሀይሎች ናቸው በየቀጠናው የተዘዋዛሩ የሚሰሩ ስራ። የክልሉ መንግስት ይህንን በተመለከተ የተገደሉ ሲቪሎችን በቁጥር ባይዘረዝሩም በርካታ ሰዎች ተገለዋልም ብሏል። በተመሳሳይ በአማራ ወረዳም በጥቅት ቀናት ውስጥ በተፈጸመ ጥቃት ከአስራ ሁለት በላይ ሰዎች መገደላቸውን ስማቸው እንዳይጠቀስ የፈለጉ የወረዳው ነዋሪ ለአሜሪካ ድምጽ ተናግሯል። ዛሬ ጠዋት ላይ ደግሞ ማሳላ የነበሩ ሁለቱን አርሶ አደሮች ይ ምዕራብ ጉጂ ሱሮ ባር ጉዳ ወ ጠሬና ጋልማ ከተባሉ አካባቢ የመጡ ጉጂዎች የታጠቁ የጉጂ ሰራዊት ወይም ሚሊሻዎች ሁለቱን አርሶ አደሮችን ሊገሉ ቻሉት። አርሶ አደሮቹም አርሶ አደር አዶኛ ሉቃት ና አርሶ አደር ኢሳ ሹሌ የተባሉ በከረዳ ቀበሌ እንደዚሁ በዘጠኝ ከረዳ ና ሻሮ ቀበሌ ላይ ግድያ ተፈጽሟል። ስለዚህ በዛው የቀጠለበት ሁኔታ አለ። ከረዳ አሁን በመቀጠል እንደዛው በከረዳ አካባቢ ላይ ከፍተኛ ሶስት ልውጥ ተደርገዋል። እጅግ በጣም የታጠቀ ኃይል በምዕራብ ጉጂ ዞን በሱሮ ባርጉዳ ወረዳና በገላና ወረዳ ላይ የገቡበት ሁኔታ ውስጥ ከሰው አቅም በላይ በሆነ ሁኔታ ጥቃት እየፈጸሙ ነው ያሉት አካባቢ ላይ ማለት። ስለዚህ በሁለት ሳምንት ውስጥ አስራ ሁለት ሰው የሞተው ማለት ነው። አቶ ቱሪስቱ መንግስት ሰላም ለማረጋገጥና የህግ የበላይነትን ለማስከበር ጥረት እያደረገ መሆኑን ገልጧል። በአሁኑ ሰዓት አካባቢው ሰላማው ሰላም ነው ያለው። ነገር ግን አሁንም ቢሆን እነዚህ የታጠቁ ኃይሎች ሰላማዊ በሆነ መንገድ ትጥቃቸውን ለመንግስት አስረክበው ሰላማዊ በሆነ መንገድ ባጠፉት ጥፋት ለሕግ የሚቀርቡበት ሁኔታ እንዲፈጠር የጀመርናቸው ስራዎች አሉ። የአካባቢ የመስተዳደር አካላት አገር ሽማግሌዎችም ጨምሮ የተጀመሩ ስራዎች አሉ። ሰላማዊ በሆነ መንገድ አካባቢው ያለው ውጥረት እንዲረግብ እንፈልጋለን። ግጭት እንዲቆም እንፈልጋለን። ይህ ኃይል በሰላማዊ በሆነ መንገድ አሁንም ትጥቁን አውርዶ ጥያቄዎች ካሉትም ሰላማዊ በሆነ መንገድ ለመንግስት ከመንግስት ጋር ቀርቦ ውይይት አድርጎ ችግሮች እንዲፈቱ የማያደርግ ከሆነ ደግሞ የጸጥታ ኃይሉ ከህብረተሰቡ ጋር በመሆን አስፈላጊውን እርምጃ የሚወስድበት ሁኔታ ይኖራል። እስካሁንም በነበሩ ሂደቶች ሁሉ አስፈላጊውን እርምጃ መያዝ የተቻለው ለህግ የማቅረብ መያዝ ያልተቻለው እና ፍልሚያ ውስጥ ገብቶ አሻፈረኝ የሚለው ካለ ደግሞ ጸጥታ ኃይሉ ጋራ በመረጠው መንገድ እርምጃ እየተወሰደ የመጣበት ሁኔታ ነው ያለው ይህንን የበለጠ ተጠናክሮ የሚቀጥልበት ሁኔታ ይኖራል። የአካባቢዎቹን ሰላም ለማረጋገጥ እየሰራሁ ነው የሚለው የክልሉ መንግስት በቀጠናዎቹ ሰላም ተፈጥሮባቸዋል ይበል እንጂ የአካባቢዎቹ ነዋሪዎች ግን አሁንም የደህንነት ስጋት እንዳለባቸው ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሀዋሳም